የፖለቲካ ተንታኝ አቶ ደረጄ ገረፋት ሁሉ በትላንትናው ዕለት አራቱም የኢህአዴግ አባል ድርጅቶች ማለትም የህዋት፣ የዲኢደን፣ የቢአደን እንዲሁም የኦህደድ የፓርላማ አባላት በዚህ ውይይት ላይ መሳተፋቸውን በፌስቡክ ገጻቸው ላይ አካፍለዋል። የዲኢደንና የህወት አባላት በአስቸኳይ ጊዜ አዋጁ አስፈላጊነት ላይ ሲስማሙ፣ የኦህደድ የፓርላማ አባላት ግን ሙሉ በሙሉ ተቃውሞ ወጥተዋል። የቢአደን ግን በግልጽ አልታወቀም ስሉም አክሎበታል። አቶ ደረጄ ከለጠፉት ከጥቂት ሰዓታት በኋላ በኦሮሚያ ዩኒቨርሲቲ የአካደሚ አካዳሚክ አማካሪ ዶክተር ሚልኬሳ ሚደጋ በትላንትናው ዕለት የኦህደድ የፓርላማ አባላቶች አዋጁ ልፈጸም አይገባም የሚል አቋም ይዞ እንደተለያዩ በፌስቡክ ገጻቸው ላይ አስፍረዋል። አቶ አወሉ አብዲ በኦሮሚያ ክልል በአርሲ ዞን ቦቆጂ ነው የሚወክሉት። በቅርቡ ከኢትዮጵያ ሶማሌና ከኦሮሚያ አዋሳኝ ድንበር የተፈናቀሉትን ስራ ለማስያዝ በሐረር ከተማ ቢገኙም ስብሰባው ትላንት መካሄዱን አረጋግጠዋል። ከዚህ በፊት አዋጅ ተደንግጎ እንደነበረ የጠቀሱት አቶ አወሉ ጥንካሬውና ግድፈቱ ምን እንደነበረ ልጠና ይገባል አሁን ደግሞ ለሁለተኛ ጊዜ ለምን ታወጀ? የኢህአደግ የስራ አስፈጻሚ የህዝብ ጥያቄን ለምን አልመለሰም? የሚሉት መታየት አለበት ይላሉ። ለእኔ አዋጁ ታወጀ አልታወጀ የኦሮሞን ብሎም የኢትዮጵያን ህዝብ የሚጎዳ አይፈጽምም። አንዳንዴ አሳሳቢ የሚሆነው የአገሪቱን ሰላም የማስጠበቅ አስፈላጊነት ነው። ግን እንደኔ ሰላም በጦር ኃይል ይጠበቃል የሚል እምነት የለኝም። ህዝቡን መስማት፣ አብሮ መወያየት፣ ለህዝቡ ጥያቄ መልስ መስጠት መሆን አለበት እንጂ ይች ሀገር ሰላሟ በጦር ተከብሮ አያውቅም። ቢከበርም ቀጣይነት የለውም። እንደ አንድ ሰው በዚህ መንገድ ነው የምረዳው። ኦሮሚያን ወክሎ ትላንት የተወያዩት የፓርላማ አባላት አዋጁን ውድቅ አደረጉ ቢባልም ዳግም ለመወያየት ለዛሬ ቀጠሮ እንዳላቸው አቶ ደረጄና ዶክተር ምልኬሳ በጽሑፋቸው አመልክተዋል። ዶክተር ምልኬሳ የፓርላማ አባላቶች ተጠያቂነታቸው ለህሊናቸው ለህዝባቸውና ለህገ መንግስታቸው መሆኑን አክሎበታል። የህግ ባለሙያው አቶ ተማም አባብልኩ ዶክተር ምልኬሳ በመጨረሻ ከጠቀሱት ጋር ይስማማሉ። አቶ ተማም እንደሚሉት የፓርላማ አባላት የህዝብ ተወካይ እንደመሆናቸው መጠን የመረጣቸው ህዝብ የአስቸኳይ ጊዜ አዋጁን እንዳታጸድቁ ወይም አጽድቁ የማለት ህገ መንግስታዊ መብት አላቸው ይላሉ። የፓርላማ አባላት በመንግስት ፍላጎትና በህዝብ ጥያቄ መካከል መያዛቸውን የህግ ባለሙያው አቶ ተማም ይናገራሉ። የህዝቡ ኢንተረስት አዋጁ እንዳይጸድቅ ነው። የህዝብ ተወካዮቹም ይሄ የመጨረሻ እድላቸው ይመስለኛል ከህዝቡ የሚለያዩበት ህዝባዊ መሆኑና ጸረ ህዝብ መሆናቸውን የሚያረጋግጡበት ነው ብዬ ነው የማስበው። ያኛው ጥያቄ ፍጹም ጸረ ህዝብ ነው፣ ጸረ ሰው ነው፣ ጸረ ሀገር ነው ብዬ ነው የማስበው። ህዝብ የማይፈልገውን ኢንተረስት ተቀበል ማለት የኔ ኢንተረስት ከህዝቡ ይለያል፣ የኔ ኢንተረስት ከህዝቡ ጋር አይሄድም የሚል እንደምታ የሚሰጥ ነው። ስለዚህ እንግዲህ የፓርላማ አባላቶቹ ሁለት ነገር ነው የቀረበላቸው ማለት ነው። የህዝቡን ጥያቄ ማክበር ወይም ጸረ ህዝብ የሆነ ጥያቄ ማክበር ነው የሚችሉት። ይሄ የመጨረሻ እድላቸውም ይመስለኛል። ከህዝቡ ጋር ያላቸው ነገር አሁን ያሉበትን መስመር የሚገልጹበት ይመስለኛል። ወይ ከህዝብ ጋር ነው የሚሆኑት፣ ወይ ጸረ ህዝብ ሆኑ ሀይሎች ጋር ሆነው የራሳቸውን ጥቅም የህዝቡን ጥቅም በመጋፋት ጭምር ከሚያስጠብቁ ወገኖች ጋር የሚሆኑበት ጊዜ አሁን የመጨረሻ ጊዜያቸው ይመስለኛል። ስለዚህ ዞሮ ዞሮ የህዝቡን ፍላጎት በማክበር አዋጁን ባለማጥበቅ ህዝባዊ ሆነው ከህዝቡ ጋር የሚቀጥሉበት የመጨረሻ ፈረንጆቹ ሞመንቶች ቱሩ የሚሉት ደረጃ ላይ ያሉ ይመስለኛል። የዶች ቤሌ የፌስቡክ ተከታታዮችም የተለያዩ አስተያየቶች ሰጥተዋል። አሼ ዘኪን የተባሉት ግለሰብ አገር ለማረጋጋት ሲባል እንዲሁም መንግስት ያሰበውን ለውጥ ለህዝብ እንዲያሳይ ጊዜ ሊኖረው ይገባል አዋጁን መቃወም ፋይዳው አልታየኝም ስል ግዛቸው አሰፋ ደግሞ የኢትዮጵያ የህዝብ ተወካዮች ምክር ቤት በነጻ ምርጫ ተመርጦ ባይወከሉም የህዝብ ብሶት ሰምተው ይህን አዋጅ ውድቅ ካደረጉት መልካም ነገር እንደሰሩ ታሪክ ይመዘግብላቸዋል ብለዋል።